ሰላም ለእናንተ ይሁን። ጋቢና ቪኦኤ የጀምረ ከአሜሪካ ድምፅ። ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል በርበሬ አይጠፋም ወይ ሚጥሚጣ አይጠፋም። ሁሌ ያያል ስጨምር፣ ሳስገባ ወይ ኢቨን ፓስታ ላይ ራሱ የኛ ቅመም ቆንጆ ቅመም ስለሆነ በርበሬ ሁሌ ያጣፍጠዋል። እና እሱም ጀመረ። አቮካዶ ቶስት ላይ አፍሬንጅ ያረጋል። አቮካዶ ቶስት ላይ ሚጥሚጣ ያረጋል ወይ እንቁላል ላይ በርበሬ ይነሰንሳል። በዛ ነው የተጨመረው እና በኋላ ላይ ለምን እኛስ የራሳችንን ሆን ሰው ሳንሰራ ነው? በምዕራባውያን የምግብ ዘርፍ ውስጥ የኢትዮጵያውያንን የምግብ ናሙና አሻራ ለመተው ጥረት እያደረገች አየለችውን ሳራ የልን ነው ቀደም ብለን የሰማናት የምሽት እንግዳችን ናቸው ናት። ከዚህ በተጨማሪ ደግሞ ተግዳሮቶችን ተቋቁሞ ተማሪዎቹ የከፍተኛ ትምህርት መግቢያ ፈተናን ሙሉ በሙሉ እንዲያልፉ ያስቻለው የሀዲስ ዓለማየሁ አዳሪ ትምህርት ቤትን የሚያስቃኝ መሰናዱን በመሽቱ ተካቷል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውንልናል። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። ዘንድሮ ላይ ወደ ከፍተኛ ትምህርት ተቋማት ለመግባት የሚያበቃውን ፈተና የወሰዱ ተማሪዎቻቸውን ሙሉ በሙሉ ማሳለፍ ከቻሉ አምስት የኢትዮጵያ ትምህርት ቤቶች መካከል አንዱ በደብረ ማርቆስ ከተማ የሚገኘው የሀዲስ ዓለማየሁ አዳሪ ትምህርት ቤት ነው። ትምህርት ቤቱ ማህበራዊ ሳይንስ ከመላ ኢትዮጵያ ቀዳሚ የሆነውን ከፍተኛ ውጤት የተመዘገበበት ሲሆን በተፈጥሮ ሳይንስ ደግሞ ሁለተኛ ደረጃን አግኝቷል። እነዚህ ሁሉ መልካም ስኬቶችን ያስመዘገበው የትምህርት ተቋም ታዲያ ዛሬ ላይ የደረሰው ዘርፈ ብዙ ተግዳሮቶቹን አሳልፎ ነው። ስለ ተግዳሮቶቹ ብሎም ስለ ስኬቶቹ የሚያወሰውን ዘገባ በምሽቱ እናስቀድማለን። ከደብረ ማርቆስ ከተማ ማዕከል ደቡብ አቅጣጫ ጥቂት ኪሎ ሜትሮች ርቆ ዓመታትን ያስቆጠረ ግቢ ይገኛል። ቦታው ከዚህ በፊት በደርግ ዘመነ መንግስት ለገ እርግ በመባል ይታወቃል። ወላጅ የሌላቸው ህፃናት የሚማሩበት የነበረ ቦታ ነው። በደርግ ዘመነ መንግስት ማግስት ስፍራው ብዙም እንቅስቃሴ የማይታይበት የተረሳ ባድማ ሆኖ ቆይተዋል። በ2012 ዓ ምት ግን የታዳጊ ወጣቶችን ተስፋ ዳግም ያለመልም ዘንድ ለማህበረሰብ ጥቅም ውሏል። የተወሰኑ ቀና አመለካከት ያላቸው ማህበረሰቦች ለምን ይህንን ተግባራ ቀን ጀምረን ብለው ይሄንን ተግባር ሲያነሳሱት እዛ ቦታ ላይ ትምህርቱ ተጀመረ። ድጋፍ ሲያደርጉልን የነበሩ ደግሞ በዋናነት የደብረ ማርቆስ ዩኒቨርሲቲ፣ ከሀገር ሌላውም ማህበረሰብ የተለያዩ መዋጮዎችን ድጋፍ ሲያደርግ ነበረ። በሰሜን አሜሪካ ያሉት ደግሞ መጽሐፍትን በመግዛት፣ ኮምፒውተሮችን በመግዛት፣ ላፕቶፖችን በመግዛት ትምህርት ቤቱን ምንም ነገር ሳይኖረው በዋዶ ነው የጀመረ። የራኒንግ ፖስቱንም ሆነ አጠቃላይ በጀቱን ከማህበረሰቡ በሚያገኘው ድጋፍ ነው። ቀደም ብለን የሰማ ናቸው። በዚህ ስፍራ የተቋቋመው የሐዲስ አለማየሁ አዳሪ ትምህርት ቤት ርዕሰ መምህር አቶ ደረጀ ከፈሌ ናቸው። እሳቸው የሚያስተዳድሩት ትምህርት ቤት በመላ ኢትዮጵያ ያስፈትኗቸውን ተማሪዎች ሙሉ በሙሉ ወደ ከፍተኛ ትምህርት ተቋማት እንዲገቡ የሚያስችላቸውን ውጤት ካስመዘገቡ አምስት ትምህርት ቤቶች መካከል አንዱ ሆኗል። በርካታ ተማሪዎቹ በከፍተኛ እርከን ላይ የሚካተት ውጤትንም አስመዝግበዋል። ይህ የትምህርት ቤቱ የላቀ ውጤት ለተማሪዎችና መምህራን ብቻ ሳይሆን አዳሪ ትምህርት ቤቱን ለማገዝ የተቋቋመው በአብዛኛው በበጎ ፈቃድ የሚያገለግለው ቦርድ አባላትንም አስፈንድቀዋል። ዶክተር አጥናፉ ደምሴ የዚህ ቦርድ ምክትል ሰብሳቢ ናቸው። ለመግለጽም ያስቸግራል። እኔ ሁለት ልጆች አሉኝ። ልጆቼ በዩኒቨርሲቲ ጨርሰው እንዲያውም በኢትዲ ደረጃ ያሉ ናቸው። ነገር ግን እነሱ በሚያልፉበት ሰዓት ያን ያክል ስሜቱም አልነበረብኝም። ያው ኃላፊነት ነው ብዬ ስለማስብ የእነዚህ ልጆች ግን እንደዚህ ውጤት ማምጣት የማደርገው ነገር ሁሉ ነው የጠፋብኝ በእውነትና ስሜቴ ከምገልጸው ከምገልጸው በላይ ነበር። ትምህርት ቤቱ እንደ ሁለተኛ ደረጃ ትምህርት ቤት ሊሟላለት የሚገባውን ያክል የትምህርት ግብዓት ሳይሟላለት ስራውን የጀመረ ተማሪዎቹ የተለያዩ ተግዳሮቶችን ችለው ለውጤት መብቃታቸውን የሚያወሱት ዶክተር አጥናፉ ውጤቱ ከፈተና ተሻግሮ ለፍሬ መብቃት እንደሚቻል አስተዋሽ መሆኑን ያወሳሉ። ተማሪዎች ያሉበት ቦታ በጣም እጅግ እንደው እጅግ በጣም የሚከብድ ነገር ነው። ምክንያቱም መመገቢያ አዳራሽ የሌለው ተገቢ የሆነ የመጸዳጃ ክፍሎች በጋራ የሚሆን በግል የሌለው ክፍሎች፣ ምንም አይነት የተሟላ ፋሲሊቲ የሌላቸው፣ መኝታ ቤቱ እንደዚሁ በጣም ከፍተኛ ጽበት ያለበት፣ ላይብራሪ ልጆቹ አብዛኛውን ጊዜ በጥግ ለጥግ ላይ ቁጭ ብለው የሚያጠኑ እንጂ የተሟላ ክፍል ኖሮት ያንን የሚፈልጉትን ነገር ለማጥናት በጊዜ ለመጨረስ የማይመች ኮምፒውተር ላብ ክፍል ብንወስድ በተራ የሚገቡበት ከመጥበቡ የተነሳ ብዙ ነው ውስንነቱ። የሀዲስ አለማየሁ አዳሪ ትምህርት ቤት ያሉበትን ተግዳሮቶች ተቋቁሞ ይህን ውጤት ያስመዘገበበትን ሚስጥር መጠየቅ ተገቢ ይሆናል። የትምህርት ቤቱ ርዕሰ መምህር አቶ ደረጀ ከፍለኝ ይህንን ይላሉ። የተማሪዎችና ና የመምህራን ግንኙነት የመማር የመምህራን ግንኙነት፣ እንዲሁም የወላጆች ና የተማሪዎችን ግንኙነት በጣም ጥሩ ስሙዝ ና ትምህርት ኢንቫይሮመንቱ በጣም ምቹ የነበረ ነበር ማለት ይቻላል። ምኪኖ ስንል ግብዓት በመሟላትና ሌሎች ፋሲሊቲዎች በመሟላት ሳይሆን የነበረው ሂደታዊ ክል ያለው መማር ማስተማር ከዛዎች መምህራን ከልጆች ጋር ያላቸው ወንድማዊ ሄታዊ አባታዊ ቀረቤታ ለውጤቱ ትልቅ ሚኒስቴር ነው ብለን ነው የምናስበው። ሁለተኛው ደግሞ ትምህርት ቤቱ የተጀመረው በማህበረሰቡ ቁጭት ነው። በመንግስት በጀት ተመድቦለት በመንግስት ተገንብቶ የተጀመረ ትምህርት ቤት ስላልሆነ በማህበረሰቡ ድጋፍ በውጭም በሀገር ውስጥም ባሉ ማህበረሰብ አነሳሽነትና ድጋፍ ስለሆነ የተጀመ እልክና የባለቤትነት ስሜት ያለበት በመምራንም በተማሪዎችም በትምህርት ቤቱ አስተዳደርም ቢሆን የሌላ የቀል ነው የምንለው ባለቤት ስላልነበረ፣ ከጎናችን ደግሞ በውጭም በሀገር ውስጥም ሆነ የሚያግዙን ሰዎች የእነሱንም ውለታ መመለሱ ውጤት ላይ ማድረስ ግዴታ ነው የሚል ውስጣዊ ሞራላዊ መነሳሳት ስለነበረ ለውጤት ያበቁ ነገሮች እነዚህ ናቸው። የሀዲስ አለማየ ወደ አዳሪ ትምህርት ቤት በአማራ ክልል በምትገኘው ምስራቅ ጎጃም ዞን ውስጥ የሚገኝ ብቸኛ አዳሪ ትምህርት ቤት ነው። ትምህርት ቤቱ በትምህርት ዘርፍ ከፍተኛ ብቃት የሚያሳዩ ተማሪዎችን በልዩ ሁኔታ ከህልማቸው ለማገናኘት ሲሰራ መሰንበቱ ተነግሯል። ወደ አዳሪ ትምህርት ቤቱ የሚገቡ ተማሪዎች ቁጥር የተወሰነ ነው። ውድድር የታከለበት የማጣሪያ ሂደትን ማለፍንም ይጠይቃል። የትምህርት ቤቱ ምክትል የቦርድ ሰብሳቢ ዶክተር አጥናፉ ደምሴ በድጋሚ የመጀመሪያው ተማሪዎቹ የስምንተኛ ክፍል መልቀቂያ ፈተናን ሲፈተኑ አቬሬጅ ውጤታቸው ከሰማንያ ሰባት በላይ መሆን አለበት። ሁለተኛው ደግሞ ሰባት እና ስምንት እንደዚሁ ከክፍል ደረጃቸው ጥሩ ውጤት ያመጡ መሆን አለባቸው። ትምህርት ቤቱ ያወጣውን የመግቢያ ፈተና ይዘጋጃል። ያንን የመግቢያ ፈተና ማለፍና በቅደም ተከተል ደረጃቸው ስልሳ እስከ ስልሳኛ ያለውን ተማሪ እንመርጣለን። ተጨማሪም የተወሰነ መጠባበቂያ እንይዛለን። በተለያየ ምክንያት የቀሩ ቢኖሩ ከዚያ ከተጠዋቂዎች እንሞላለን። ነገር ግን ውድድሩ ልዩነቱ፣ ለምሳሌ ስልሳኛ የወጣው ልጅ እና ስልሳ አንደኛ የወጣው ልጅ ምናልባት ልዩነታቸው ነጥብ አንድ ለምሳሌ አቤሬጅ ውጤታቸው ሰማንያ ስድስት ቢሆን የመጨረሻው ልጅ ስልሳኛ ያለፈው ግን ሰማንያ ስድስት ነጥብ አንድ ቢሆን ነው። እና ልዩነታቸው በዚህ ነው። ግን ያው ከዚያ በላይ የመቀበል አቅሞ ስለሌለን ነው። ሌሎቹን ስብሳዎችን መርጠን ሌሎችን የምንተው በዚህ ሂደት አልፈው በትምህርት ቤት ውስጥ ሲማሩ ከቆዩና ከፍተኛ ውጤት ካስመዘግቡ ተማሪዎች መካከል አንዱ ሙሉ ነህኒው ነው። ምዕራብ ጎጃም ዞን ሰከላ ወረዳ ነው የተወለድኩት። ገጠራማ ክፍል ነው። ለትምህርት እንግዲህ ስደርስ ወደ ትምህርት ቤተኛው አቅራቢያ የምትገኝ የገጠር ትምህርት ቤት አለች፣ ከሲታሳል ከዛ ነው የገባውት አንደኛ ክፍል ነበረ። እንደዚህ መዋለ ሕፃናት የሚባል ነገር የለም። ሻለማየሁ ልዩ አዳሪ ትምህርት ቤት በእኛ ጊዜ ነው የጀመረ። ዛ በሽታ አልነበረም እና በአጋጣሚ ነው እንደዚህ ወሬውን የሰማን በኋላ እንጂ በሚኒስትሪ ጥሩ ሴት ያመጣሁት ደግሞ ወዳዳችሁ ሴት ማስገባት ችል ነበርና፣ ወደሱ እንግዲህ ለመቀላቀል አስቀድሜ ስለወሰንኩኝ ሁለቱም ፈተና ውስጥ ነበረ። በሁለቱም ጥሩ ውጤት አመጠውና አለፉኝ። ሙሉነህ ኢትዮጵያ ውስጥ በማህበራዊ ዘርፍ ወደ ከፍተኛ ትምህርት ተቋማት ለመግባት ለፈተና ከተቀመጡት ተማሪዎች መካከል ከፍተኛውን አስመዝግበዋል። ያስመዘገበው ውጤት አምስት መቶ ሰላሳ ሶስት ከስድስት መቶ ነው። ሙሉነህ ለዚህ ውጤት አብቅቶኛል የሚለውን የትምህርት ቤቱን የመማር ማስተማር ሂደትና ተባብሮ የመስራት ባህል ነው። ሞርክን ወደም ሰርተንበታል። ትምህርት ቤቱም እንደዚህ ኦርጋናይዝ አድርጎ ለማሰራት ሞክሯል። እና እኛ ሶሻል ተማሪዎች ጥቂት ነበርንና ለሁለት ነበር ተከፍለን ስንሰራ የነበረ አራት ሁነን እና እሱን ነገር በደም ሰተንበታል የሚል በኢኮኖሚክስና በኢኮኖሚክስ ና ህግ ትምህርት ዘርፍ የላቀ ደረጃ መድረስ እንደሚፈልግ የነገረን ሙሉነህ በዓለም አቀፍ ደረጃ በተከበሩ የከፍተኛ ትምህርት ተቋማት ገብቶ የመማር ህልምም እንዳለው ነግሩናል። የሐዲስ ዓለማየሁ አዳሪ ትምህርት ቤት ስኬት በትምህርት ዘርፍ ኢትዮጵያ ከፍተኛ ደረጃ ላይ ደርሳ ማየት በሚሹት ዘንድ የብሩህ ተስፋ ምልክት መሆኑ ይወሳል። ይህ ተስፋ ዓመት ዓመት ይሻገር ሌሎች ተተኪዎች ይፈልቁ ዘንድ ግን ትምህርት ቤቱ የህልም ተጋሪዎችን ድጋፍ እንደሚሻ የትምህርት ቤቱ አስተዳደር አስታውሰዋል። ርዕሰ መምህሩ ደረጀ ከፈለኝ ይህን ይላሉ። መምህራን እራሱ ከአስራ ሁለት አካባቢ ወረዳ ተወዳድረው ያለፉ ናቸው። ወረዳዎች ናቸው እስካሁን አራት ደመወዝ በጀት እየከፈሉ ድጋፍ የሚያደርጉልን ወረዳዎች ናቸው። የራኒንግ ኮስትን መነሻ ድጋፍ የሚያደርግልን የደብረ ማርቆስ ዩኒቨርሲቲና እንደዚህ ከማህበረሰቡ የሚዋጣ ነገር ነው። መምህራን በቋሚ ቦታቸው ላይ በጀቶ የዘላቸው ቢሰሩ የተሻለ ውጤት እናመጣለን ብለን እናስባለን። ያው ከውጭ ያለው ማህበረሰብም በዚሁ መልኩ ድጋፉን አጠና ይቀጥል። ግንባታው በቋሚነት አልተጠናቀቀም። አስራ ሶስት ሄክታር ቦታ ከደብረ ማርቆስ ከተማ አስተዳደር ተረክበን በግንባታ ላይ ነው። ያሉ ባለሀብቶች በራሳቸው ፈቃድ አንድ አቶ ካሳሁን የሚባል ባለሀብት ገንብተው ያጠናቀዋል። ዳሽን ቢራ ፋብሪካን በሀያ ሚሊዮን ብር የጀመራቸውን አሁን በጦርነት ምክንያት ያልተጠናቀቁ ግንባታዎች ቢኖሩም ሌላው ባለሀብት፣ ሌላው አካባቢ ማህበረሰብ፣ በውጭ ያለው ማህበረሰብ ቀሪዎቹን ግንባታዎች በማጠናቀቅ እና ሌላውን አስፈላጊውን ድጋፍ ከጎናችን ከዚህ በፊት የነበረውን ትብብር ቢቀጥል ከዚህ የበለጠ የተሻለ ውጤት እናመጣለን ብለን እናስባለን። አዳሪ ትምህርት ቤቱ የዚህ ዓመት ትምህርትን በይፋ አልጀምርም። ይህ የሆነበት ምክንያት ደግሞ በደብረ ማርቆስ ከተማና አካባቢዋ ውጥረት በመባባሱ ነው። ፋኖ እየተባሉ የሚጠሩት ታጣቂ ቡድኖችና የኢትዮጵያ ፌዴራል መንግሥት ኃይሎች የሰነበቱበት ግጭት ስፍራውን ለሰላም ጦት ከመዳረግ ባሻገር ከፍተኛ አቅም ያላቸው ተማሪዎችንም ከትምህርት አራርቀዋል። በፈተናዎች ውስጥ አልፎ ለአካባቢው ማህበረሰብ የመነቃቃት ምንጭ በሆነው ትምህርት ቤት ውስጥ በሚማሩትም ሆነ በአጠቃላይ ሌሎች ተማሪዎች ዘንድ የሚተወ ጠባሳ አሳሳቢ መሆኑን ከሚናገሩት መካከል አንዱ የትምህርት ቤቱ ቦርድ ምክትል ሰብሳቢ ዶክተር አጽናፉ ደምሴ ናቸው። በትውልድ ላይ ትልቅ ትልቅ ጉዳት እንደሚያመጣ ግልጽ ነው። አሁን ምናልባት የአንድ ወር ነው ብለን ልናስብ እንችላለን። ነገር ግን የተፈጠረው ሁኔታ ስነልቦና ላይ ከፍተኛ የሆነ ጉዳት አለው። ነገ ምን ሊሆን ይችላል ብሎ ለመገመት የማይቻልበት ደረጃ ስለሆነ ያለ ነው ልጆችን በዚህ በማይገባ ሁኔታ ውስጥ የገባንበት ችግር በሕይወታቸው ላይ ከፍተኛ ጠባሳ የሚጥልና ጉዳት ውስጥ የሚያስገባቸው መሆኑን ምንም ምንም ምንም ሳይታበለ የተገለጸ ለማንም የተገለጸ ስለሆነ ሀቁን እንግዲህ መሸሸግ የምንችለው አይደለም። የጥፋት ደረጃም ለመግለጽ ይከብዳል። ብዙዎቹ ትምህርት ቤቶች አንዳንድ ቦታ ላይ ሁሉ ጉዳት ደርሶባቸዋል። ልጆቹ በወቅቱ ተመዝግበው ለመማር አልቻሉም። በጭንቀት ውስጥ ነው ያለው። ይሄ እንግዲህ እየቆየ ሲሄድ በሀገር ላይ የሚያስከትለውን ችግር፣ በትውልድ ላይ የሚያመጣው ጠባሳ ለማንም ግልጽ የሚሆን ይመስለኛል። የአዲስ አለማየው አዳሪ ትምህርት ቤት እየገጠሙት ያሉትን ችግሮች አሁንም ተቋቁሞ በሀገር አቀፍ ደረጃ ልቅና የሚያሳዩ ተማሪዎችን ለማፍራት ጥረቱን እንደሚቀጥል ከትምህርት ቤቱ አስተዳደር ሰምተናል። በዋናነት በሕብረተሰባዊ ድጋፍና ርብርብ ዛሬ ላይ የደረሰው ትምህርት ቤት በቀሪ ዘመኑም ስሙ ከስኬት ጋር ተደጋግሞ ይነሳ ዘንድ ሁለንተናዊው ድጋፍ ሊቀጥል እንደሚገባ የትምህርት ቤቱ ማህበረሰብ አባላት የጋራ መልእክት ሆኗል። ለአሜሪካ ድምጽ ሀብታሙ ስዩም ዋሽንግተን ዲሲ። ጋቢና ቪኦኤ ከአሜሪካ ድምጽ ይቀጥላል። ኢትዮጵያን ጎርሜ ፉድ ተቋም በአሜሪካውያኑ እየተለመደ የመጣውን የሚያቃጥል በርበሬ ማባያ ላይ ኢትዮጵያዊ ቃናና ጣዕምን በመጨመር ለማስተዋወቅ እየጣር የሚገኝ ድርጅት ነው። ድርጅቱ በምዕራባውያኑ ዘንድ ብዙም ያልተለመደውን ጣዕም በማስፋፋት የኢትዮጵያንን የምግብ ዘርፍ አበርክቶ ለማድመቅ አቅዷል። ኤደን ገረመው ከድርጅቱ አጋር መስራችና ስራ አስኪያጅ ሳራ አየለ ጋር አጭር ቆይታ አድርጋለች። ሳራ የኢትዮጵያን ሆት ሶስ መስራች እንግዲ ስለሆንች በጣም ነው የማመሰግነው። እስቲ ለአድማጭ ተመልካቾቻችን ማንነትሽን ራስሽን አስታውቂልኝ። በጣም ነው የማመሰግነው እዚህ ፕሮግራም ላይ ስለጋበሽኝ ሳራ እየለባ ላለው የኢትዮጵያን ጎርሜ ፉድስ ካምፕኒ መስራች ነኝ። ከባለቤቴና ከእህቴ ጋር ሆነን የጀመርነው ካምፕኒ ነው በ 2019 በ2019 የጀመር ነው ካምፓኒ ነው። እሺ፣ ኢትዮጵያን ጎርሜ ፉድ ምንድን ነው ስሚያመርተው? እና ደግሞ እንደ ጎርሜ ሲባል የገፀፈ ወይ የላቁ ምግቦች ምናልባት ለአማርኛ ለመተርጎም እንደዛ ይሆናል። ምን ማለት ነው? ምን አይነት ምግቦች ናቸው? እናንተ እንደዛ ናቸው ብላችሁ የመደባቸኋቸው ልትሰሯቸው የፈለጋቸኋቸው ይሄ የኢትዮጵያ ጎርሜ ፉድስ ብለን የጀመርንበት ምክንያት ምንድን ነው? በአንድ ለምሳሌ የመጀመሪያዎቹ ፕሮዳክታችን ሆት ሶስ ነው። ወይ በአማርኛ ትርጉሙ ወይ በርበሬ ማለት የበርበሬ ሶስ ማለት ይቻላል። ግን ድልህ አይደለም ወይ ደግሞ አዋዜ አይደለም እና የኢትዮጵያ ጎርሜ ፉድስ አጀማመራችን ምንድን ነው እሱ በሆት ሶስ ስንጀምርና እንጀምር እያሰፋ ነው እያሰፋ ነው እያሰፋ ነው ለመሄድ ነው ሀሳባችን። ይሄ ፕሮዳክት ደግሞ ይሄ ደግሞ ምርት ደግሞ የሁለት ካልቸርን አንድ ላይ አደባልቀን የሰራ ነው ስራ ነው። ኢትዮጵያ እኛ ሁላችንም የተቀመመ ብዙ ቅመማ ቅመሞችን ተጠቅመን ነው ምግባችን የምናበስለው፣ በርበሬያችንን የምንሰራው ምጥምጣችንን የምንሰራው እና እሱን በመጠቀም አሜሪካን አገር ደግሞ ብዙ አይነት የሆት ሶሶች ስላሉ ለምንድን ነው እሱ የእኛን የኢትዮጵያኑን እንደዛ ከዛ ጋር ኮምፒት እንዲያደርግ አድርገን ነው ፕሮዳክሽን የጀመር ነው። ጎርሜ እንዳልሹ በዩኒክ የሆነ ፕሮዳክትስ ናቸው። አንደኛው፣ በኳሊቲ በኩል ሁለተኛ ነገር ፕሮዳክሽኑ እንደ ወይ እንደ ተባስኮ ወይ እንደ ትልልቅ ካምፓኒዎች ሳይሆን ምጥን እጥር ብሎ ጥሩ ኢንግሪዲየንትስን ይዞ ምን ቀጥራቸውንም ሰዎች አስተካክለን እሱን እሱን ሁሉ አድርገን ነው እዚህ ፕሮዳክት ላይ ደረስን። ቅድም እንግዲህ ጠቆም አድርገሻል፣ የሁለት ባህሎች ጥምር ነው ብለሻል እና እዚህ ሀገር ያለውን የሀትሳስ የሚባለው ወይም ደግሞ የሚያቃጥለው ሶስ ያለውን ባህል ባህልና የኢትዮጵያን ባህል ያዋሃዳችሁበትን ምክንያት የራሳችሁን የግላችሁን የቤተሰብሽን እስቲ ብታጫዎች። እሺ፣ ቅድሜ እንደተናገርኩት እንዳስረዳሁት በአጋጣሚ የተፈጠረ ካምፓኒ ነው። አውቀ ነው ወይ ደግሞ ይሄንን በርበሬን ይሄንን ሆት ሶስ እና ምርት ብለን አይደለም። ያው እቤት ውስጥ ኩክ ሳደርግ ባለቤቴ ከአሜሪካዊ ነው ከኖርት ካሮላይና እና የምጨምረው እንግዲህ ሁልጊዜ መችስ በርበሬ አይጠፋም ወይ ሚጥሚጣ አይጠፋም። ሰ ሁሌ ያያል ሲጨምር ሳስገባ ወይ ኢቨን ፓስታ ላይ ራሱ የኛ ቅመም ቆንጆ ቅመም ስለሆነ በርበሬ ሁሌ ያጣፍጠዋል እና እሱም ጀመረ አቮካዶ ቶስት ላይ አፍሬንጅ ያረጋል አቮካዶ ቶስት ላይ ሚጥሚጣ ያረጋል፣ ወይ እንቁላል ላይ በርበሬ ይነሰንሳል። በዛ ነው የተጨመረው። እና በኋላ ላይ ለምን እኛ የራሳችንን ሆት ሰውስ አንሰራም? ለምንድነው እሱ የታባስኮ የምንጠቀመው ወይ ቴክስስ ፊትን የምንጠቀመው? መጠቀም የለብንም አለን። የራሳችን እንደውም በጣም በተሻለ ሁኔታ፣ በጣም በሚጣፍጥ ሁኔታ። እንደዛ ተጀመረን ሞከር ነው። እኔ እና እሱ ቤት ውስጥ እኔ፣ እህቴ እና እሱ ሆነን በከፍሎ ደጋግመን ሞከር ነው። ግን በደንብ የሰራ ነው። በሀያ ሀያ ላይ ኦፍኮርስ ፓንደሚኩ ሀፕን ሲያደርግ የእሱ እናትና የኔ እናትም አንድ ላይ ነበረን፣ አንድ ላይ ኖርት ካሮላይና ጊዜ ነበረ ሰው እኛ የጀመርነውን እነሱ በስነ ስርአቱ አስተካከሉት። አሁን ያለው አቀባበል ምን ይመስላል? በተለይ ሰዎች እንዴት ያዩታል ይህንን ምርት? የኢትዮጵያን ሆት ሶስ ማርኬት ላይ ብዙ የለም አሉ። አንድ ሁለት አይተናል፣ ግን በሰፊው አልተያዘም ገና ሌላ ቦታ ላይ የምንጠቀምበት እና የሌላ ሆት ሶስን የኢትዮጵያ ሆት ሶስ የእኛ ሆት ሶስ ሰብስቲትዩት ማድረግ ይችላል። እንደውም በበለጠ ሁኔታ። ምክንያቱም ምንም አይነት ኬሚካልስ አንጨምርበትም፣ አዲትቭ አንጨምርበትም፣ ስኳር አይገባበትም እና ንጹህ የሆነ ፕሮዳክት ነው። እንደ ኦሶ አኒማል ፕሮዳክት የለበትም። እንደ እናንተ የተለየ ጣዕም ይዞ መምጣት ያለው እንደ ጥቅምም እንደ ጉዳትም ይኖረዋል፣ እና እስቲ ከሱ አኳያ ያለባቸውን ነገሮች እንደ ስኬትም እንደ ተግዳሮት የምታነሷቸውን ጉዳዮች። ነገር የሚገርመው አሁን ይህንን ነገር ስናደርግ አንዳንድ ሪሰርቾችን ስናይና ማን ነው እሱ፣ ይህንን በርበሬ ተጠቃሚው ማን ነው ብለን ስናይ በጣም ኢንትረስቲንግ ነው፣ ምክንያቱም በአሜሪካ አሜሪካን ሃውስሆልድ ቤት ውስጥ ከሁለት እስከ ሶስት አራት ድረስ ጠርሙሶች ቤታቸው ውስጥ ፍሪጅ ውስጥ አለ እና ስለዚህ ሆት ሶስ በደንብ ይበላል፣ ይጠቀማሉ። አሜሪካን ሀገሮች እንደም አንዳንድ ስቴቶች እንደ ኖርት ዳኮታ፣ ኒው ሜክሲኮ ህዝቡ በቃ በሆት ሶስ ላይ ነው የሚኖረው ማለት ይቻላል እና ዲማንዱ አለ እንደዛም ሆኖ ደግሞ ፕሮዳክቶቹ ደግሞ ማአት አሉ ገበያ ላይ እና እኛ አሁን ለምሳሌ በጣም ትንሽ ነን። የሶስት ሰው ስራ ነው ወይ ደግሞ የሶስት ሰው ኦን ብናደርገው ቤተሰባችን ዘመዶቻችን ናቸው የሚረዱን ያሉት። እና ማርኬቲንግ ላይ በጣም እርዳታ ያስፈልገናል፣ ምክንያቱም ትንሽ ነን ገና። ግን ልንወዳደር ስንፈልግ ደግሞ ከትልልቆቹ ቢግ ፊሽ ችግር አለ ግን ኢትስ ኦንሊ አስር ወራችን ነው በአስር ወር ውስጥም ወደ አስር ስቶሮች ውስጥ ገብተናል ስለዚህ አሜን እግዚአብሔር ነው እንግዲህ የሚያውቀው ወደፊት ሰዎች የእናንተ ምርት የትየት ማግኘት ይችላሉ ማግኘት የሚቻለው በዌብሳይታችን ላይ ነው ኢትዮጵያን ሆት ሶስ ዶት ኮም ሁለቱ ፕሮዳክቶቻችን አሉ። ሌላው ኖርት ካሮላይና ቤዝድ ስለሆነ ኖርት ካሮላይና ስቶሮች ውስጥ ናቸው ያሉት። ከአራት ወር በፊት ደግሞ ብሩክሊን ጀምረናል፣ እያለን እየሰፋን ነው። ግን አሁን ደግሞ አማዞን ላይ ለመውጣት እየሞከርን ነው ለበዓሉ። ሰው እዛ ከገባን ያው ብዙ ሰው አክሰስ ይኖረዋል ማለት ነው። ሌላው ደግሞ ለመናገር የምፈልገው ምንድን ነው አንዳንዴ እኛ በጣም እንወዷል የራሳችንን ምግብ አይደል? ስለዚህ ከኛ ምግብ በኋላ አይናችንን አንከፍቶም። አሁን ለእኔ ባለቤቴ አይኔን ነው የከፈተልኝ። በርበሬን ሁላችን በቃ ወጥ ውስጥ ነው የምንጨምረው ወይ ምግብ ስንሰራ ነው፣ ግን እሱ ለምንድን ነው እሱ ሌላስ ነገር ውስጥ የማንጨምረው እና ማና ሃይፉድ አለ ኢታሊያን አለ ምን አለ። እና መፍራት የለብን። እሺ በቀጣይስ ምን ምን ስራዎችን ነው መስራት የምታስቡት? ምን አይነት ምርቶች ወይም ነገሮች ከእናንተ እንጠብቅ? ሁለት ፕሮዳክቶችን እናወጣለን ከሶስት ወይ ከአራት ወር በኋላ እሱ ደግሞ ራብ ይሄ ያለ ድራይ ራብ የሚሉት እንደ ሳውት የእኛን ቅመማ ቅመም ተጠቅመን ለምሳሌ ስጋ ሮስት ማድረግ የምትፈልግ ከሆነ ለዋብሰሽ ሮስት ማድረግ እና እሱን በደንብ አድርገሽ ሲዘንድ ከሆነ ሌላ ነገር አያስፈልግም ማለት ነው ማጣፈጫዎች መስራት ሀሳብ አላችሁ ማለት እስቲ ግን ከመለያየታችን በፊት ስለ ምልክታችሁ ስለ ድርጅታችሁ ምልክት እናንሳ ማን የሰራው እንዴት ሀሳብ ውስጥ መጣ ሎጎ ብዙ ትንትንት ብለንበት ነበረ። ምን አይነት ሎጎ እናውጣ እያልን ነበረ። በኋላ ለባለቤት የሰጠሁት አይዲያዎች እና አንተ አይዲያዎቹን ሰብስበ እንደውም ትዝ ይልሽ እንደሆነ የሀምሳ ሳንቲም የድሮ ሀምሳ ሳንቲም አንበሳው አለ አይደለ? እሱንም ለማድረግ ፈልገን ነበረ እና ፋይናሊ አይ ቲንክ ዘ ላየን ዋን እና እሱ ነው። የባለቤቴ እና አባቴ ተጨምሮበት እነሱ ናቸው፣ ሁለቱ ናቸው ክሬዲቱን የሚወስዱ ሰራ። በጣም ነው ማመሰግነው ስለሰጠ በእህቴ እና በባለቤቴ ስም አመሰግናለሁ። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። በመቀጠል ደግሞ ኬኔዲ አባተ አጫጭር የስፖርት ዜናዎችን ያሰማናል። ደብሊን ማራቶን፣ ኢትዮጵያዊው አትሌት ከማል ሁሴን የቦታውን ክብረ ወሰን አሻሽሎ አሸንፏል። የ20 ዓመቱ አትሌት ከማል ውድድሩን 2 ሰዓት ከ06 ደቂቃ ከ52 ሰከንድ ያጠናቀቀ ሲሆን በዚህም የሞሮኮ ኦትማን ኤልጎሞሪ በ2019 2 ከ08 ከ06 በሆነ ጊዜ ይዞት የነበረውን የቦታውን ክብረ ወሰን በአንድ ደቂቃ ከ14 ሰከንድ አሻሽሏል። በትናንቱ የአየርላንድ ደብሊን ማራቶን ከከማል በአራት ደቂቃ ያህል ዘግይቶ የገባው ኡጋንዳዊው ጂኦፍሪ ኩሱሮ ሁለተኛ ሲወጣ የአዘጋጁ ሀገር አይርላንድ አትሌት ስቴፈን ስኩሊዮን ሶስተኛ ወጥቷል። በሴቶች ምድብ በተካሄደው ውድድር ደግሞ ኢትዮጵያዊቷ ሶሮሜ ነጋሽ 2 ሁለት ከ26 ከ22 በሆነ ጊዜ ስታሸንፍ፣ ኬንያዊቷ ጆዋን ኪፒያቲች ሁለተኛ፣ ሌላኛዋ ኢትዮጵያዊት ገነት አብዱል ቃድር ሶስተኛ ወጥተዋል። የሊቨርፑል ተጫዋች ሉዊስ ዲያዝ አባትና እናት ቅዳሜ እለት ሰሜን ኮሎምቢያ ከሚገኘው መኖሪያ አካባቢያቸው በታጣቂዎች ታግተው የተወሰዱ ሲሆን እናቱ በእለቱ ሲገኙ አባቱ ግን ይህ ዘገባ እስከጠናቀረበት ሰዓት ድረስ በእገታ ላይ መሆናቸውን የአገሪቱ መንግስት አስታውቋል። የኮሎምቢያ ባለስልጣናት የዲያዝ እናትና አባት በታጠቁ ሰዎች በሞተር ሳይክሎች መወሰዳቸውን ከመግለጽ ባለፈ ስለ እገታው ዝርዝር መረጃ አልሰጡም። ሆኖም እናቱ እገታው በተፈጸመበት ዕለት ቅዳሜ በባራካስ ከተማ አካባቢ ሲገኙ ከ120 በላይ የኮሎምቢያ ወታደሮችና ፖሊሶች የተጫዋቹን አባት ሉዊስ ማኑኤል ዲያዝን በማፈላለግ ላይ ናቸው። የአገሪቱ ጦር ባወጣው መግለጫ የተጫዋቹን አባት ለማፈላለግ ከወታደሮችና ፖሊሶች በተጨማሪ ሰው አልባ አውሮፕላኖች፣ ሄሊኮፕተሮችና ራዳር ያለው አውሮፕላን ማሰማራቱን አስታውቋል። የኮሎምቢያ ፕሬዚደንት ጉስታቮ ፔትሮ የዲያዝን አባት ለመፈለግ ሁሉም አይነት ኃይሎች ተሰማርተዋል ብለዋል። ሉዊስ ዲያዝ በወላጆቹ ላይ በተፈጸመ መውገታ ውገታ ምክንያት እሁድ ዕለት ኖቲንጋም ፎረስትን ባሸነፈው የሊቨርፑል ቡድን ውስጥ አልተካተተም። የሊቨርፑል አሰልጣኝ የርገን ክሎፕ በእሁዱ የፕሪምየር ሊግ ጨዋታ ኖቲንጋም ፎረስትን ሶስት ለሁለት ያሸነፉበትን ድል ለወንድማችን አሸንፈናል ብለዋል። ዲዮጎ ጆታ የሊቨርፑልን የመጀመሪያ ግብ ካስቆጠረ በኋላ የኮሎምቢያዊውን ዲያዝ የሰባት ቁጥር ማሊያ ከፍ አድርጎ አጋርነቱን አሳይቷል። በፈረንሳይ ሊግ አንድ በማርሴና ሊዮን መካከል ትናንት ሊደረግ የነበረው ጨዋታ የሊዮን ቡድን አውቶቡስ ወደ ስታድ ቬሎድሮም በማቅናት ላይ ያለ በተፈጸመበት ጥቃት ምክንያት ተሰርዟል። አውቶቡሱን የማርሴይ ደጋፊዎች ድንጋይ በመወርወር የደበደቡት ሲሆን በዚህም የሊዮኑ አሰልጣኝ ፋቢዮ ግሮሶ በፊቱና የራሱ ቆዳ ላይ ጉዳት ደርሶበታል። ይህን ተከትሎ ሊዮን ጨዋታው እንዲቋረጥ ጠይቆ በሚቀጥሉት ጥቂት ቀናት ውስጥ ቅሬታ እንደሚያቀርብም አስታውቋል ክለቡ መግለጫ ይህን አይነት ሁኔታ በየአመቱ በማርሴ ውስጥ እየተደጋገመ ነው ካለ በኋላ፣ ከዚህ የከፋ አደጋ ከመከሰቱ በፊት ባለስልጣናት ስለ ክስተቱ አሳሳቢነትና መደጋገም ሊመረምሩ ይገባል ሲል አሳስቧል። ሮይተርስ እንደዘገበው የሊዮን ክለብ ፕሬዚደንት ጆን ቴክስተር በጣም ተናድጃለሁ፣ ተጫዋቾቻችንና አሰልጣኞቻችን ለዛሬ ምሽት ጨዋታ ተዘጋጅተው፣ ደጋፊዎቹ ጨዋታውን ለማየት ይፈልጉ ነበር ብሏል። ቴክስተር የአውቶቡሱ መስኮቶች መሰባበራቸውንም ገ ገልጿል ማርሴ ባወጣው መግለጫ ደግሞ በሊዮን ቡድን አውቶቡስ ላይ የተፈጸመውን ጥቃት በጥብቅ እንደሚያወግስ ገልጾ የሊዮኑ አሰልጣኝ ፋቢዮ ግሮሶ ከጉዳቱ በቶሎ እንዲያገግም ያለውን ምኞትም ገልጿል ድርጊቱን ተከትሎ የአካባቢው ፖሊስ ሰባት ሰዎችን በቁጥጥር ስር ማዋሉን አስታውቋል ማርሴና ሊዮን እርስ በርስ የሚያደርጉት ግጥሚያ በታሪክ በውጥረቱ የሚታወቅ ነው ከጥቂት ወራት በፊት በ55 ሚሊዮን ፓውንድ ኒውካስል ዩናይትድን የተቀላቀለው ጣሊያናዊው አማካኝ ሳንድሮ ቶናሊ በጣሊያን ግጥሚያዎች ላይ የውርርድ ወይም ቤቲንግ ቁማር ፈጽሟል በሚል ቅጣት ተጥሎበታል። ተጫዋቾች በቁማር ተግባር እንዳይሳተፉ የሚከለክለውን የቤቲንግ ሕግ ጥሷል የተባለው ተጫዋቹ ለአስር ወራት ታግዷል። በዚህም የ23 ዓመቱ ቶናሊ እስከ ነሐሴ ድረስ ከሜዳ ርቆ ይሰነብታል። ተጫዋቹ ቅጣቱ እስኪያበቃ ለሀገሩ ይሁን ለክለቡ ተሰልፎ መጫወ ሊያወጣ አይችልም። ቶናሊ የጣሊያን እግር ኳስን እያናወጠ ባለው የውርርድ ቅሌት ውስጥ ከተዘፈቁ ከፍተኛ ስም ያላቸው ተጫዋቾች ውስጥ አንዱ ሲሆን በተጣለበት ቅጣት መደንገጡንና ማዘኑን የተናገረው ወኪሉ ጁሴፔ ሪሶ ተጫዋቹ ከቁማር ሱስ ለመውጣት በመታገል ላይ እንደነበረም ገልጿል። በቁማር ምክንያት ቅጣት የሚጣልባቸው ተጫዋቾች ቁጥር ከቅርብ ጊዜ ወዲህ በመጨመር ላይ ይገኛል። በዚህ ወር መጀመሪያ ላይ የዩቬንቱስ አማካይ ኒኮሎ ፋጊዮሊ የ7 የሰባት ወራት እገዳ የተላለፈበት ሲሆን እንግሊዛዊው የብሬንትፎርዱ አጥቂ ኢቫንቶኒም እስከ ፈረንጆቹ ጥር 2024 ድረስ መታገዱ አይዘነጋም። ለዛሬ የመረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስለቆያችሁ በእጅጉ እናመሰግናለን። ሀብታሙ ስዩን በመስተንግደው፣ ኤልያስ አስማሪ ደግሞ በድምፅና ምስል ምህንድስና አብረናችሁ ቆይተናል። መልካም ምሽት ይሁንላችሁ። መልካም ጊዜ